በቅድሚያ በሌሎች ሀገሮች በተለይም በደቡብ አፍሪካ ተቋቁሞ ከነበረው የእውነት አፈላላጊና እርቅ ኮሚሽን አንጻር በኢትዮጵያው የብሔራዊ እርቅና ሰላም ኮሚሽን ምስረታ ላይ ያላቸውን አስተያየት በመጠየቅ ነበር ውይይታችንን እየጀመር ነው። እንግዲህ በኢትዮጵያ አሁን የተወሰዱትን እርምጃዎች የተመለከትን እንደሆነ ቀደም ሲል በተለይ በአቃቤ ሕግ ጠቅላይ አቃቤ ሕግ ጽሕፈት ቤት በቪዲዮ የተቀነባበረ ያለፈውን የተለያዩ ጥሰቶችና ግፍ የሚዘግብ ዝግጅት ተዘጋጅቶ ነበረ። ከዛ በመቀጠል የተወሰዱት እርምጃዎች አንዱ አሁን የጠቀስከውን የእርቀ ሰላም ኮሚሽን ማቋቋም ነው። ሌላው ደግሞ በሌላው በኩል እንደዚሁ አንዳንድ ባለስልጣናት ላይ ክሶች እየቀረቡ ነው። እዚህ ላይ ትንሽ እንግዲህ ግልጽ ያልሆነው ነገር ምንድን ነው? እንግዲህ በአንድ በኩል የእርቀ ሰላም ኮሚሽን የሚቋቋም ከሆነ የዛ ኮሚሽን ስልጣንና ተግባር ደግሞ ከዚህ ቀደም የተፈጸሙ ጥሰቶችን መከታተል ከሆነ፣ በሌላ በኩል ደግሞ የሚካሄደው የክስ ሂደት እንዴት ነው ግንኙነት የዛመደው የሚለው ነገር ጥያቄ ይቀርብበታል እዚህ ላይ የጠራ ውይይትና የጠራ ፖሊሲ ያስፈልጋል። ዶክተር ዳዲሞስ የእርቅና ሰላም ኮሚሽኖች የተፈጸሙ ወንጀሎችን ከብዛትና ፖለቲካዊ አንደምታቸው አንጻር በመደበኛው ፍርድ ቤት ማየት በማይቻልበት ሁኔታ የሚቋቋሙ ተቋማት እንደሆኑ በመግለጽ የደቡብ አፍሪካውን የእውነት አፈላላጊ ኮሚሽን በአርአያነት ጠቅሰዋል። ለኮሚሽኑ ተልዕኮ መሳካትም የዲሞክራሲ ስርዓት ከተመሠረተ በኋላ የተቋቋመ መሆኑ ተቋሙ በህብረተሰቡ ቅቡልነት ስለነበረውና በኮሚሽነሮች ላይም ከፍተኛ እምነት ስለነበረ መሆኑን አውስተው በኢትዮጵያው የእርቀ ሰላም ኮሚሽን አመሰራረት ላይ ግልጽ ያልሆኑ ያሏቸውን ዘርዝረዋል። የኮሚሽኑን ማቋቋሚያ አዋጅ በተመለከተ እዛ ላይ የተሰጡትን ስልጣኖች ያየን እንደሆነ በተለይ የእውነትና እርቀ ሰላም ኮሚሽኖች ስልጣን ትኩረቱ በአመዛኙ ሰብአዊ መብት ጥሰቶች ላይ ነው። የኢትዮጵያው መግቢያውን ጨምሮ ያየን እንደሆነ ማኅበረሰባዊና ፖለቲካዊ ግጭቶችን፣ የቁርሾ ስሜቶችን የመሳሰለ ሰፋ ያሉ ጉዳዮችን ያዘለ በመሆኑ የኮሚሽኑን ተግባር የበለጠ ውስብስብ ያደርገዋል። በሰብአዊ መብት ጉዳዮች ላይ የተፈጸሙ ጥቃቶችን ያተኮረ እንደሆነ መሠረቱ ግልጽና ውስን ስለሚሆን ስራውን ከወዲሁ የተሟላ ሊያደርገው ይችላል የሚል ጥያቄ ማንሳት ይቻላል ግን ከዚህ ተነስተን ወደ ዝርዝር ስልጣኑ ወይም አላማው ያገባን እንደሆነ አላማውን የኮሚሽኑ አላማ በኢትዮጵያ ህዝቦች መካከል ሰላም ፍትህ ብሔራዊ አንድነትና መግባባት እንዲሁም እርቅ እንዲሰፍን መስራት ነው ይላል ስለዚህ የሰብአዊ መብቱ ጉዳይ ጎልቶ አላማው ላይ አልተጠቀሰም ሌላው ይህንን መቋቋሚያ አዋጁን መሰረት አድርገን ያየን እንደሆነ የምናየው ነገር ምንድን ነው? በጊዜ የተገደበ ስልጣኑ ምን ያህል እንደሆነ ይህ ኮሚሽን የሚያጣራው አልተጠቀሰም። ሁለተኛው ከዚሁ ጋር ተነስቶ በጣም አስፈላጊ የሆነው ነጥብ ምንድን ነው? ምን አይነት ወንጀሎችን ነው የሚዳኘው? ይህንን መወሰን ተገቢነት ያለው ነገር ነው። ሌላው ተጎጂዎችን በተመለከተ ምንድን ነው የታሰበው? እንደዚሁ ግልጽ ያልሆኑ ነገሮች አሉ። ይህ ተቋም አጣርቶ ከዛ በኋላ ምንድን ነው የሚቀጥለው ስቴፕ? አምነስቲ ወይንም ከክስ ነጻ የማድረግ ስልጣንስ አለው ወይ? እነኚህም ግልጽ ያልሆኑ ነገሮች አሉ። ሌላው ኮሚሽኑ በህግ ነው የተቋቋመው። ነገር ግን ይሄ በህግ የተቋቋመ ተቋም ተጠሪነቱ ለጠቅላይ ሚኒስትሩ ነው ይላልና፣ ይሄ ደግሞ አንድ ገለልተኝነቱ ላይ ጥያቄ ሊያስነሳ የሚችል ጉዳይ ነው። ያም ሆኖ የኮሚሽኑ ኃላፊዎች የተሻለ ስራ ለመስራት የሚያስችላቸውን አደራጀትና አሰራር ለመዘርጋት እድል ያላቸው በመሆኑ ኮሚሽኑ ውጤታማ ሥራ ሊሰራ ይችል ይሆናል ሲሉ አስተያየታቸውን ገልጸዋል። ገበያው ንጉሴ ለዲ ደብልዩ ብራስልስ።